አሸናፊው የክርስቲያን ኑሮ ምዕራፍ ዘጠኝ መሰናክሎች ምክንያቶቻቸውና ፈውሳቸው። ኢያሱ ምዕራፍ ሰባት ቁጥር አስራ ሶስት የእስራኤል ልጆች ግን እርም በሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱም የካሚር የካርሚ ልጅ የዘንባሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔርም ቁጣ በእስራኤል ልጆች ላይ ነደደ። ኢያሱም ከቤቴል በምስራቅ በኩል በቤት አዌን አጠገብ ወዳለችው ወደ ጋይ ሰዎችን ከኢያሪኮ ልኮ ውጡ፣ ምድሪቱንም ሰልሉ ብሎ ተናገራቸው። ሰዎቹም ወጡ፣ ጋይንም ሰለሉ ወደ ኢያርኮም ተመልሰው ሁለት ወይም ሶስት ሺህ ያህል ሰው ወጥተው ጋይን ወይምቱ እንጂ ሕዝቡ ሁሉ አይውጣ፣ ጥቂቶች ናቸውና ሕዝቡ ሁሉ ወደዚያ ለመሄድ አይድከም አሉ። ሦስት ሺህ ያህል ሰዎችም ወደዚያ መጡ። ከጋይም ሰዎች ፊት ሸሹ። የጋይም ሰዎች ከነሱ ሰላሳ ስድስት ያህል ሰዎችን መቱ ከበሩ እስከ ሸባሪም ድረስ አባረሯቸው፣ በቁልቁለቱም መቷቸው። የሕዝቡም ልብ ቀለጠ፣ እንደ ውሃም ሆነ። ኢያሱም ልብሱን ቀደደ፣ እርሱና የእስራኤልም ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ። ኢያሱም አለ፤ ዋይ ጌታ እግዚአብሔር ሆይ በአሞራውያን እጅ አሳልፈ ተሰጠን ታጠፋንም ዘንድ ይህን ህዝብ ዮርዳኖስን ለምን አሻገርሁ? በዮርዳኖስ ማዶ መቀመጥን በወደድን ነበር። እኮ ጌታ ሆይ እስራኤል በጠላቶቻቸው ፊት ከሸሹ ምን እላለሁ? ከናናውያንም በምድሪቱ የሚኖሩ ሁሉ ሰምተው ይከቡናል፣ ስማችንም ከምድር ያጠፋሉ። ለታላቁ ስምም የሚታደርገው ምንድን ነው? እግዚአብሔርም እያሱን አለው ለምን በግንባርህ ተደፍተሃል? ቁም። እስራኤል በድለዋል፣ ያዘዟቸውንም ቃል ኪዳኔን አፍርሰዋል፣ እርም የሆነውንም ነገር ወሰዱ፣ ሰረቁም፣ ዋሹም፣ በዕቃቸውም ውስጥ ሸሸጉት። ስለዚህም የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም፣ የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነውንም ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆነም። ተነሳና ሕዝቡን ቀድስ እንዲህም በላቸው፣ እስራኤል ሆይ እርም የሆነው ነገር ሁሉ በመካከልህ አለ። እርምም የሆነውን ነገር ከመካከላችሁ እስክታጠፉ ድረስ በጠላቶቻችሁ ፊት መቆም አትችሉም፣ ብሎ የእስራኤል አምላክ እግዚአብሔር ተናግሯልና እስከ ነገ ተቀደሱ። ነገም በየነገዳችሁ ትቀርባላችሁ። እግዚአብሔርም የሚለየው ነገድ በየወገኖቹ ይቀርባል። እግዚአብሔርም የሚለየው ወገን በየቤተሰቦቹ ይቀርባል። እግዚአብሔርም የሚለየው ቤተሰብ በየሰው ይቀርባል። እርሱም የሆነውን ነገር የተገኘበት ሰው የእግዚአብሔር ቃል ኪዳን አፍርሷልና በእስራኤልም ዘንድ በደል አድርጓልና እሱና ያለው ሁሉ በሳት ይቃጠላሉ። ኢያሱም ማልዶ ተነሳ፣ እስራኤልንም በየነገዶቻቸው አቀረበ፣ የይሁዳንም ነገድ ተለየ የይሁዳም ወገን አቀረበ፣ የዛራንም ወገን ለየ። የዛራንም ወገና ሰዎች አቀረበ፣ ዘንባሪም ተለየ። የቤቱንም ሰዎች አቀረበ፣ ከይሁዳ ነገድ የሆነ የካርሚ ልጅ የዘንባሪ ልጅ የዛራ ልጅ አካን ተለየ። ኢያሱም አካንን ልጅዮ፣ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱም ተናዘዝ፣ ያደረገውንም ነገረኝ፣ አትሸሽገኝ አለው። አካንም መልሶ ኢያሱን በእውነት የእስራኤልን አምላክ እግዚአብሔርን በድያለሁ፣ እንዲህና እንዲህም አድርጌያለሁ። በዘረፋ መካከል አንድ የአማረ ሰናኦር ካባ፣ ሁለት መቶም ሰቅል ብር፣ ሚዛኑም አምሳ ሰቅል የሆነ ወርቅ አይቼ ተመኘዋቸው፣ ወሰደዋቸው። እነሆም በድንኳኔ ውስጥ በመሬት ተሸሽገዋል፣ ብሩም ከሁሉ በታች ነው አለው። እያሱም መልእክተኞች ሰደደ፣ ወደ ድንኳኑም ሮጡ ነውም በድንኳኑ ውስጥ ተሸሽጎ ነበር፣ ብሩም በበታቹ ነበር። ከድንኳኑም ውስጥ ወሰደው፣ ወደ ኢያሱና ወደ እስራኤል ልጆች ሁሉ አመጡት፣ በእግዚአብሔርም ፊት አኖሩት። ኢያሱና እስራኤል ሁሉ የዛራን ልጅ አካንን፣ ብሩንም፣ ካባውንም፣ ወርቁንም፣ ወንዶችና ሴቶች ልጆቹንም፣ በሬዎቹንም፣ አህዮቹንም፣ በጎቹንም፣ ድንኳኑንም፣ ያለውን ሁሉ ወስደው በአኮ ወደ አርኮር ሸለቆ አመጧቸው። ኢያሱም ለምን አስጨነቀህን? እግዚአብሔር ዛሬ ያስጨነቀሃል አለው። እግዚአብሔርም ሁሉ በድንጋይ እስራኤልም ሁሉ በድንጋይ ወገሩት። በሳትም መቃጠሏቸው በድንጋይ ወገሯቸው። በላዩም እስከ ዛሬ ድረስ ያለ ታላቅ የድንጋይ ክምር ከመሩ። እግዚአብሔርም ከቁጣው ትኩሳት ተመለሰ። ስለዚህም የዚያ ስም ስፍራ እስከ ዛሬ ድረስ የአኮር ሸለቆ ተብሎ ተጠራ ኢያሱ ምዕራፍ ሰባት ከቁጥር አንድ እስከ ሀያ ስድስት በመጽሐፈ ኢያሱ ምዕራፍ ሰባት በመጀመሪያ ቁጥር ግን የተባለች አፍራሽ ቃል ትገኛለች የእግዚአብሔር ህዝብ እስካሁን ድረስ ዮርዳኖስን በመሻገር አገሪቱን በመግባት በገልገላና በኢያሪኮም ከእግዚአብሔር ጋር ፍጹም አሸናፊዎች ነበሩ እስካሁን ድረስ ታሪኩ የቀና ነው ዳሩ ግን በዚህ ስፍራ የእስራኤል ልጆች ወደ ኋላቸው ሲያፈገፍጉ እናገኛቸዋል። ኢያሱም መራራ ሐዘን ተሞልቶ በእግዚአብሔር ፊት በግንባሩ ተደፍቶ እናየዋል። ኢያሱ ድል አድራጊነቱ የማይቋረጥ መስሎ ነበር። ከእንግዲህ ወዲህ ማሸነፍና አሸነፍ እንደሌለና የእስራኤልም ሕዝብ እንደማይወድቅ አምኖ ነበር። አሁንም እግዚአብሔር ራሱ የተዋቸውም ወይም ከናናውያን ኃያላን ነገስታት ጋር ሊዋጋላቸው ያልቻለ ይመስላል። እስራኤልም ባስኪና አስቸኳይ ሁኔታ ላይ ያለች ትመስላለች። የከነአንን ሰራዊት ለመውጋት ኃይላቸው፣ ጉልበታቸው፣ ቁጥራቸውና ጥበባቸው የማይበቃ መሆኑ ግልጽ ነው። በአገሪቱ የባህር ዳርቻ አምባ ሰርተዋል። አሁን ግን ወደ ኋላቸው ወደ ዮርዳኖስ ወንዝ ጥልቀት የሚወረወሩበት ጊዜ የቀረበ ይመስላል። ይህ ቢደርስባቸው ከሁሉም የሚብሰው ደግሞ የእግዚአብሔር ስም ይሰደባል። ኢያሱም ጌታ ሆይ ለታላቁ ስምህ የምታደርገው ምንድን ነው ስል አለቀሰ። ኢያሱ የተጨነቀው በእስራኤል ድል ስለ ተመታ አልነበረም። ነገር ግን የጀሆቫ ስም መዋረድና መነቀፍ የልብ ነቀርሳ ሆነበት። እግዚአብሔር ለሕዝቡ ያዘጋጀው ዓላማ የማይቋረጥ ድል ማድረግ ነበር። የከነአንን ምድር በወጉባቸው ሰባት ዓመታት ውስጥ የተሸነፉት በዚህ ምዕራፍ ሰባት የተመዘገበው በጋይ ከተማ ብቻ የደረሰባቸው ነው። በምድረ ከነአን መሸነፍ አለ፣ ነገር ግን መሆን የለበትም። በክርስቶስ ደም ለተቤዥ ለእያንዳንዱ ልጁ የእግዚአብሔር ፈቃድ በኃጢአት ላይ የሚደረግ የማያቋርጥ መሸነፍ ነው ነገር ግን እግዚአብሔር መበደል የማይቻል አያደርግላቸው ግን አለመበደልን የሚቻል ያደርግላቸዋል። በክርስቲያና ኗኗር ውስጥ ድል መሆን አይቀርም፣ ነገር ግን መሆን አልነበረበትም። እርግጥ ነው ደፍሮ ወደ ምድረ በዳ በረከት የገባ በክርስቶስ ኢየሱስም ያለለትን ድል የሚካፈል ክርስቲያን ይህን የኃይል ካልተራመደው ክርስቲያን ይልቅ ውጊያና መሸነፍ ሊደርስበት ይችላል። በእግዚአብሔር ፈቃድ ውስጥ በመካከለኛ ስፍራ መኖር የወሰነ የእግዚአብሔር ልጅ በሸለቆ አምባ መኖር ያቋርጥበታል አሁን ያለው ግልጽና ከፍተኛ በሆነ ስፍራ ነው። በዚያ አውሎ ነፋስ፣ ወጀብና ወጨፎም በሙሉ ጉልበት ይጋፉታል። እግዚአብሔር በሰጠው በቀኝ በቃኝ ብሎ ረክቶም የሚኖር ሰው ለዲያብሎስ ተንኮልና ሽንገላ የተጋለጠ በእውነቱም የመጀመሪያውና ዋና ዓላማው ነው። መሸነፍ ሊደርስብን አይገባም ነበር። ሆኖም ሳይደርስብን አይቀርም። ቢደርስብንም ያን ጊዜውኑ ጠንቁን መርምሮ ማግኘትና ማስወገድ ይገባል። እስቲ በጋይ ለተደረገው ውድቀት ምክንያቱ ምክንያቱን አብረን በአጭሩ እንመርምር። ይህንን ስናደርግ ራሳችንን በክርስቲያን አኗኗራችን ለምን ወዳቂዎች እንደሆንን ምክንያቶቹን ሳናገኝ አንቀርም። በጋይ ከተማ ለደረሰባቸው መሸነፍ ግልጽ ምክንያቱ ትምክህት ነበር። ከያርኮ ብናመዛዝን ጋይ በጣም አነስተኛና መፍረስ የጀመረች ከተማ ስለሆነች እራሷን ለማጥቃት መላው ሰራዊት አያስፈልግም ብለው አሰቡ። እሷን ለማጥቃት መላው ሰራዊት አያስፈልግም ብለው አሰቡ። ስላዮችና አማካሪዎች ጥቂት በሺህ የሚቆጠሩ ሰዎች ይበቃሉ አሉ። ለኢያሱም እንዲህ አሉት፣ ጋይ በጣም የተናቀች አነስተኛ ከተማ ናት፣ ሰዎችም ጥቂቶች ናቸው እና ሰራዊቱን ሁሉ አታስቸግር። ነገር ግን ሁለት ወይም ሶስት ሺህ ያህል ሰዎች ብቻ ላክ። ይህ ግምት የመነጨው ያርኮ ድል ስለሆነች ከትዕቢትና ከትምክህት መንፈስ ነበር። እንደ እውነቱ ከሆነ እነርሱ ያደረጉት ቅጥሯን ዞረው መጮህ ብቻ ነበር። ከተማዋን የማረካትና የያዛት እግዚአብሔር ብቻ ነበር። በያርኮ ፍርስራሾችና ድብደባዎች ላይ ያረፈው ጸጥታ ለእግዚአብሔር ሕዝብ ብርታት፣ ጉልበት፣ ጥበብ፣ ማረጋገጫ ምስክር አይደለም፣ ግን የጀሆቫ ኃይል ምስክር ነው። የእስራኤል ልጆች በጋይ ላይ ያመጡት ትችት እንዲህ ነው፣ ትችት እንዲህ ነው። እያርኮ ስለወደመች የትልቅነትና የሀያልነት መንፈስ ተፈጠረባቸው። በዚያ ምድር ለወደፊቱ ዘመቻዎቻቸው በማይናወጥ ስፍራና አቋም ላይ የተደረጉ መሰላቸው። ይህ ትምህርት በክርስቲያን ኑሮ ውስጥ ጻፍ፣ በክርስቲያን ኑሮ ውስጥ ጻፍ። ክርስቲያን ድል ባደረገ ጊዜ ከደስታ የተነሳ ፊቱ ይበራል፣ እግሩም ከመሬት ተነስቶ የሚበር ይመስላል። ነገር ግን እንደዚህ ያለ ጊዜ በክርስቲያኒዎት ውስጥ ብዙ ጽኗን ማሳሳቻዎች የሞሉበት አደገኛ ጊዜ ነው። የእግዚአብሔር ሰው በክርስቲያንነት ኑሮ ውስጥ ለመጀመሪያ ጊዜ በኃጢአት አርነት ያገኘበትን ጊዜ የመሰለ አደገኛ ወቅት አይገኝም። እንደዚህ ባለ ጊዜ በራሳችን መታመንና መመካትም እንጀምራለን ክንዳችን ያዳነን ይመስል እንታበያለን። አንድ ጊዜ ድልን ስለ ተጎናጸፍን በምድራዊ ጉዞአችን ዘመን በማናቸውም ጊዜና ምክንያት የማያቋርጥ አዲስ ኃይልን እግዚአብሔር እንደ ሰጠን እንገምታለን። አወይ! ይህ እንዴት ያለ የእውነተኛ ነገር ተቃራኒ ነው! እንደ እውነቱ ከሆነ ከእግዚአብሔር ጸጋና ከኢየሱስ ደም ውጭ ብንሆን የመጨረሻው አነስተኛ ፈተና ለእኛ አያልና አውዳሚያችን ናት። ከሙታን በተነሳው በክርስቶስ ባለን አንድነት ምክንያት የምንጎናጸፋቸው ድሎች ጉልበት አያካፍሉንም። ትናንት ያደረገው ድል ለዛሬ ጦርነት ጉልበት አይሰጥህም። የእግዚአብሔር ልጅ መማር የሚገባው ታላቁ ትምህርት ጳውሎስ የተማረውን ነው። በሥጋዬ በጎ ነገር እንዳይኖር አውቃለሁና፣ ስደክም ያን ጊዜ ኃይለኛ ነኝና። በክርስቲያን ኖሮ ለሚደርሱ ውድቀቶች ታላቁ ምክንያት ይህ ነው፣ ይኸውም እግዚአብሔር አንድ ጊዜ ያጎናጸፈንን ድል በሁሉ ውጊያ ድል እንድናደርግ ኃይል ይሰጠናል ብሎ ማሰብ ስህተት ነው። እርሱ ግን ይህ የሚመስል ነገር እንኳ አላሰበም አላደረገምም። ክርስቲያን ጓዴ ሆይ በጋይ ለደረሰባቸው ድል መሆን የመጀመሪያው ምክንያት ትምኪት ወይም ትዕቢት እንደነበር አስተውል። በጋይ ለመሸነፋቸው ሁለተኛው ምክንያት በግልጽ እንደሚታወቀው አለመጸለይ ነበር። ሁለተኛውን ቁጥር ብናነብ ኢያሱ ረጋ ብሎ እግዚአብሔርን መጠየቅ እንዳቃተው ግልጽ ይሆናል። ወደ ገልገላ አልተመለሰም በያርኩ በያርኮ መማረክ ፈንድቆ የሚቀጥለውን ግዛት ለመውረር ገሰገሰ። ህዝቡ በያርኮ ላይ የድል ጩኸት ባሰማ ጊዜ ራሱን በማዋረድ በግንባሩ ቢደፋ ኖሮ አሁን በጋይ ሲሸነፍ ተዋርዶ በመሸነፍ አቧራ ላይ ባልተንዘረረም ነበር። ድል ባደረገበት ወቅት ከእግዚአብሔር ምክር ቢጠይቅ ኖሮ በሰፈር ኃጢአት እንደነበረ በተገለጸለት ነበር። በጸሎት መታከት ለኃጢአት መጸነስ ቀዳሚ ናት። ስታሸንፍ ብትጸልይ፣ ስትሸነፍ ለማምለጥ ባላሻህም ነበር። ለመለማመጥ ባላሻህም ነበር። በእውነቱ ድል ከሆንክ በኋላ እግዚአብሔርን መወትወት ጥቅመ ቢስ ነው። አንድ ነገር ማድረግ የምትችለው አሁን ነው። ለምን በግንባር ተደፍተሃል? ይህ እያሱ ከእግዚአብሔር የሰማው ወቀሳ ነበር። አሁን የጸሎት ጊዜ አይደለም የስራ የኃጢአት ማስወገጃ ጊዜ ነው። ያሱ ድል ባደረገ ጊዜ ራሱን በእግዚአብሔር ፊት ዝቅ ቢያደርግ ኖሮ በህዝብ ልብ ያለውን በደል ካላስወገደ ወደ ጥፋት የሚጓዝ መሆኑን ይገለጽለት ነበር። እግዚአብሔር ድልን ካጎናጸፈ በኋላ የሚመጡብህ ታላቁ ፈተና በጸሎት መታከት ነው። ጎበዝና ብርቱ ስለ ሆንክ ከእንግዲህ ወደ ጸሎት የማስፈልግ ሲመስልህ ኃጢአት እንዳይሰማ እንዳይሰማህ ልብህንና ስሜትን እንዳን አደንዝዝህ አደነዘዝህ ማለት ነው። ከጌታ ኢየሱስ ጋር አንድነትና ግንኙነት ካልቀጠለ እንደሚሸነፍ ለእግዚአብሔር ሰው ሊገለጽለት የሚችለው በድል ጊዜ የሚደረግ ጸሎት ነው። የማሸነፍ ጊዜ የመዋረድና የትሕትና ጊዜ ነው። እግዚአብሔር ከኃጢአት ስላነጻው ልቡ በደስታ የተመሰጠው ሰው ያቺ ጊዜ ለእርሱ የመዋረድና የትሕትና እንጂ የኩራት የትምክሕትና የትዕቢት ጊዜ አይደለችም። የእስራኤል ልጆች በጋይ እንዲሸነፉ ያደረገው ሦስተኛው ምክንያት አለመታዘዝ ነበር። በቁጥር 11 የሚያሳዝን ንግግር እናገኛለን። እግዚአብሔር ለኢያሱ ሲናገር እንዲህ ይላል፣ እስራኤል በድሏል፣ እርም የሆነውን ነገር ወሰዱ፣ ሰረቁ፣ ዋሹም፣ በእቃዎቻቸው ውስጥ ሸሸጉት። በእንግሊዝኛ ቋንቋ የድሮው ትርጉም እርም ይላል፣ አዲሱ ትርጉም የተቀደሰ ይላል። የተቀደሰ ማለትም ለእግዚአብሔር ሥራ እንዲለይ ማለት ነው። አሁን ለሁል ጊዜ የሚሆን ትምህርት እዚህ ላይ እንዳለ አስተውል። በእስራኤል መካከል ምን ተደረገ? አንድ ሰው ለእግዚአብሔር ከተለየ ማለት ከተቀደሰ፣ የዘረፉ ዕቃዎች ሰርቆ ለራሱ ወሰደ። ከሰፈሩ አንድ ሰው ብቻ ለእግዚአብሔር አልታመነም። የእግዚአብሔር ፍርድ ግን አካን በድሏል የሚል አልነበረም፣ ነገር ግን እስራኤል በድሏል የሚል ነበር። በአንድ ሰው በደል መላው ሰራዊት ድል ሆነ። የእስራኤል ልጆች አንድ ህዝብ እንደነበሩ አስተውል። ደካማውና ኃይለኛው ከእርሱ ሳይለይ በመጠቃለል እንደ አንድ ሰው ወደ ምድረ ደህንነት ተወስደዋል። የተጠቀለለ አንድ ነዋሪ ነገር ናቸው። እግዚአብሔር ለሰው ዘር ያዘጋጀውን አላማው በእነርሱ በኩል እንዲፈጸም ከነሱ ጋር የሚሰራው በማጠቃለል አንድ አድርጓቸው ነው። ስለዚህ አሁን በአንድ ሰው በደል በሰፈሩ ላይ የመጣው እግዚአብሔር ፍርድ እስራኤል በድሏል የሚል ነበር። መንፈስ ቅዱስ ይህንን ትምህርት በልብህ ስር እንደምጽፍልህ እተማመናለሁ። በአንድነት ከሚኖሩት ማኅበራት ኑሮ ውስጥ አንዱ አባል ቢበድል እግዚአብሔር ህዝቤ በድለዋል ይላል። አንድ ሰው በገዛ እጁ ከበረከት ወጥቶ ከእግዚአብሔር ፈቃድ ውጭ የሆነውን ሥራ ሠራ። ሁሉን የሚያየው የጌታችን አይን ፍርድ እንዲህ ይላል፣ ህዝቤ በድሏል። በአንድ ክርስቲያን በደል ቤተ ክርስቲያን በሞላ ትጎዳለች። ለራሱ በመንፈሱ ቀዝቅዞ በአካባቢው የሚገኙትን ክርስቲያኖች የማያበርድ የእግዚአብሔር ልጅ አይገኝም። የአንድ መንደርና ቤተ ክርስቲያን አሸናፊነት እያንዳንዱ አባል አሸናፊ ህይወት ቢኖር ነው። ለጊዜው ለእግዚአብሔር የሚሰራ ነገር በእጁ ስለሌለ ማንም የማይጠቅም አይምሰለው። ማንም ቢሆን በህዝብ ብዛት ተደባልቆ መደበቅ ተረስቶ የሚቀር አይምሰለው። በመንደራችሁም ሆነ በመላው ዓለም የቤተ ክርስቲያናችሁና የማኅበራችሁ ምስክርነት መልካም ውጤት የሚያስገኘው በቤተ ክርስቲያንናችሁን መዝገብ በሚገኙ በእያንዳንዱ ወንድና በእያንዳንዷ ሴት አሸናፊ የክርስቲያን ኑሮ መሆኑን አስተውል። ቤተ ክርስቲያናችን ለእግዚአብሔር ክብር የምትሰጠው ምስክርነት ፍሬ የሚያገኘው ወይም የሚያጣው በእያንዳንዳችን ታማኝነትና ምስክርነት መጠን ነው። ይህ ብዙውን ብንገነዘብ በመናኝ ጉዞአችን ለእርስ በርሳችን በሞቀ መንፈስ መጽበጸለንና እርስ በርሳችንም በተጽናናን ነበር። የመንፈስ አንድነትና የሰላም መሳሪያ በእግዚአብሔር ቤት ውስጥ የአሸናፊነት ምልክት ናቸው። በጋይ ለደረሰባቸው መሸነፍ ሶስት ምክንያቶች ነበሩ። እነርሱም ትምክህት፣ በጸሎት መታከትና አለመታዘዝ ናቸው። በእግዚአብሔር ጸጋ አዲስ የኑሮ ጣዕም የቀመሰና በክርስቶስ ያለውን ማሸነፍ በሃይማኖት የተቀበለ የእግዚአብሔር ልጅ በማሸነፉ ተደናግሮ ይሆን? የዚህ ምክንያት በጉልበቱ ስለተመካ ስለታበየ፣ በጸሎት ስለታከተና ለእግዚአብሔርም ስላልታዘዘ ይሆን? ደግሞም ከሁሉ የበለጠውን ነገር ላሳይ ይፈቅዳለሁ። እንደነዚህ ላሉ መሰናክሎች ጠንቅ ጠንቃቸውን ካወቅን ፈውሳቸውንም ማወቅ አለብን። በመጨረሻው በጋይ ማሸነፍ ያስገኘላቸው ምን ነበር? መሸነፍን ያስገኘላቸው ምን ነበር? ማሸነፍን ያስገኘላቸው ምን ነበር? ከሁሉም የቀደመው መናዘዝ ነበር። ያ ሰራዊት ወደ ኋላ ሲያፈገፍግ አካን በራሱ ምክንያት መሆኑንና ይሰረቀውንም በቤቱ ደብቆ እንዳለ እንደሚረዳው ይሰማኛል። ሰላሳ ስድስቱንም ሰዎች በጦር ሜዳ ወድቀው ሲያያቸው በእርሱ በራሱ በደል ምክንያት መሆኑ ከጥርጣሬ በላይ ተገልጦለታል። እያሱም በሰበሰበው ሸንጎ ፊት ለፍርድ በቀረበ ጊዜ በቁጥር 321 የተጻፈው መልሱ እንዲህ ነበር። እያሱ ሆይ አየሁ፣ ተመኘሁ፣ ወሰድሁትም የስጋ ምኞት የአይን አምሮት የኑሮም ክብር ነው ወንጀለኛ ነኝ። በደለኛ መሆንን አምናለሁ። በበደሉ በበደሉ ሸክም ስር ታላቅ አወዳደቅ ወደቀ። እኔና አንተ ኃጢአት ምን እንደሆነ ጠሊቅ ጣሩንና ሰቀቀኑን ቀምሰን እንደሆነ ወይም አላየን እንደሆነ ይገርማኛል። ምናልባትም ከናንተ አካን የሰራውን ኃጢአት እኔ ያልሰራሁም የሚለኝ አይጠፋም እምነትክን ነውንህ አልሰራህም? ሌላው የእግዚአብሔር ልጅ ማሰናከያ አልሆንክምኒ? አንዱን ሰው ያስከፋህበት በደል ሰውዬውን ያዋረደውና ያደቀቀው ነውኒ? ስለ እርሱ ያወራኸው ነገር ስሙንና ክብሩን ቀንሶ ይሆን? እርሱ የሰራው ክፋት ቢኖርም ባይኖርም ስለ እርሱ የተናገርከው ከማህበራዊ ኑሮ ውስጥ ስፍራ አሳጥቶት ያዋረደው ይሆን? ከእግዚአብሔር ቃል ወስደህ ለራስህ ጥቅም አውለኸዋልን? ያካና ጢያትም ይኸው ነበር። አየሁ፣ ተመኘው ወሰድሁ፣ ሸሸግሁትም። ክርስቲያን ሆይ፣ ያንተ በደልና መተላለፍ ይህነውን የሰውን አኗኗር ወይም ህይወት በእጅህ በአነጋገርህ፣ በስራ በአኗኗርህ ስሜት ጎተ ወይም አጉድፈህና አዋርደህ አጎሳቁለህም ማንም እንዳያውቅብህ ትሰውራለህን? ያካን ኃጢአትም ይኸው ነበር። አካን የሰራው ልክ ይህንኑ ነው። ያንዳንዳችን የምንፈራው የምንንቀጠቀጠውና የምንርበተበተው ስህተታችን በደላችንና ነውራችን እንዳይገለጥብን ነው እንጂ በልባችን ከተሸሸገው ኃጢአት ፍርሃት የተነሳ አይደለም። ህልናችን ቢወቅሰን፣ የመጀመሪያው ዓላማችን ኃጢአትን እንዳይገለጥ በሚቻል ሁሉ መታገል ነው። ምናልባትም በኃይልና በገንዘብ መሸነ መሸፈን እንፈልጋለን፣ ደግሞ እናደርጋለን። አንድ ቀን ግን መረቡ ያጠምደናል። ማምለጫ ይጠፋል። ኃጢአታችን በቀን ብራን በሰው ፊት ይገለጣል። መንፈስ ቅዱስም በድልሃል ኃጢአተኛ ነህ ይለናል። በዚያን ጊዜ በመዋረድና ራሳችንን በማቀዝቀዝ በእግዚአብሔርና በሕዝቡ ፊት በግንባራችን ተደፍተን ጌታ ኢየሱስ ሆይ አየሁ፣ ተመኘሁ፣ አደረግ፣ ወሰዱ፣ ሸሸግሁም እንላለን። አካን ቤተሰቡና ያለው ሁሉ ስለ ታላቁ በደሉ ጠፉ ወደሙ። እንዴት ያለ ከባድ ፍርድ ነው! ይህ ቁጥር በብዙ ጊዜ ብዙ ጊዜ በብዙ ሰዎች ተጠቅሶልኛል። እነሱም የሚሉት እንዲህ ነው የብሉይ ኪዳንና የአዲስ ኪዳን እግዚአብሔር አንድ አምላክ አይደለም፣ ልዩ ናቸው። ስለዚህ አካንና ቤተሰቡ በዚች በደል ምክንያት እንዲጠፋ በፈረደው እግዚአብሔር አናምንም ይላሉ። እግዚአብሔርና መድኃኒቴ ኃጢአት የሆነውን ሁሉ የሚጠላበትን ጥልቅና ፈቃዱ ከፈቃድ ውጭ የሆነውን ከጠባዬና ከአኗኗሪ የሚያስወገድበትን መሪርና አሳቃቂ ሁኔታ ሳስብ ልቤ በሰቀቀን ይሞላል። እግዚአብሔር እንዲሸነፍ ምክንያት እስራኤል እንዲሸነፍ ምክንያት በሆነውና በእግዚአብሔር ስምለት ትዝብት፣ ትችትና ውርደት ለማምጣት በሚሞክረው ዲያብሎስ ሊደረግ የሚገባው ጨርሶ መደምሰስ ነው። በእግዚአብሔር ቃል ብርሃን ገላጭነት እንደምንረዳው ሀጢያትን ማወቅ ብቻ በቂ አይደለም። ለአንዲት ሰዓት እንኳ ረጋ ብለህ እነዚህን ጥያቄዎች ራሴን ጠይቃልን ለምን ይህ ሁሉ ሆነ ምን አመጣው መሆን ይገባው ነበር ወይ ለምንስ ሁሉ ይህ ሁሉ እንዲደርስብኝ ያደረገው በጸሎት ታካች ሆንሁ ትምኪት ሞላብኝ እምብተኛ ነኝ ድካምህን ወደምትረዳበት ወደ ወደቅህበት ስፍራ ተመለስ የድካምህን መሰረት ስታገኝ ራስህን ወደ ላይ ወደ ኢየሱስ አሻቅበህ እንዲህ በል አየው ተመኘው አደረገው ወሰደው ከዚህ በኋላ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ስለ ተባለ ታመሰግነዋል። አንደኛ ዮሐንስ 1 9 ክርስቲያኖች ራሳቸውን ከኃጢአት እንዲያነጹ ይጠየቃሉ ማለት በኃጢአታቸው እንዲናዘዙና እንዲታወ እንዲተውትም ነው። ስለዚህ ከክፉ ቀን ለመቃወም ሁሉ ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔር ዕቃ ጦር ሁሉ አንሱ። ኤፌሶን 6:13 የእግዚአብሔር ቃል ግን በተጨማሪ እንዲህ ይላል፣ እርምም የሆነውን ነገር ከመካከላችሁ እስክታጠፉ ድረስ በጠላቶቻችሁ ፊት መቆም አትችሉ። ኢያሱ ምዕራፍ በክርስቶስ ወዳጆች የሆናችሁ ምዕመናን ሆይ ከልቤ ፍቅርና ምኞት ሁሉ በጌታችን በኢየሱስ ስም የምለምናችሁ ይህንን ነው ወይ ከእግዚአብሔር ጋር ታረቁና አንድ ሁኑ፣ ወይም ከቤቱና ከማኅበሩ ውጡ። ለማሸነፍና ድል ለማንሳት ከተፈለገ የመጀመሪያው እርምጃ በብዙ ቤተ ክርስቲያናት መዝገብ ላይ ከሚገኙት ምእመናን ጥቂቶችን መቀነስ ሳሻ ላይ ቃል በእግዚአብሔርና በሰው ሁሉ ፊት በጣም ቢያዋርድህን ቅሉ በልብ ያለውን አካንን መርምረህ እንድታስወጣ እግዚአብሔርን እለምናለሁ። ይሉኝታና አፍረትህን ትተህ ከእግዚአብሔር ታረቅ። በጌታ ኢየሱስ ፊት በኃጢአት የተናዘዝና ተወው። በደሙም የተሰጠንም መንጻት ተቀበል።